አራት ቀን ስለሆነ የኢትዮጵያ የዘመን አቆጣጠር ሁለት ሺህ አስራ አንድ ዓመተ ምህረት ሊጠናቀቅ የቀሩት ሁለት ቀናት ብቻ ናቸው። ዘንድሮ እንደ አስራ ሶስተኛ ወር የምትታወቀው ጳጉሜ ስድስት ቀን ስለሆነች አመቱ ሶስት መቶ ሰላሳ ስድስት ቀናትን አስቆጥሮ በኢትዮጵያ መስከረም አንድ ቀን እንቁጣጣሽ ወይም ዘመን መለወጫ የሚለው ሐሙስ ይሆናል። ይህ በአራት አመት አንዴ የሚመጣ ነው። ሁለት ሺህ አስራ አንድ ዓመተ ምህረት ሲገባ ኢትዮጵያና ኤርትራ ወዳጅነታቸውን ያደሱበት ወቅት ስለነበር የመንገድ በሮች በዚህ ሁለት መከፈታቸው የሚታወስ ነው። በሮቹ ዝግ ሆነው ለሀያ አመታት ስለቆዩ በኢትዮጵያም ሆነ በኤርትራ ወገን ያሉ ሰዎች ዶክተር አብይ አህመድና የኤርትራው ፕሬዚደንት አቶ ኢሳያስ አፈወርቂ ድንበሩን ወዲህና ወዲያ ሲያቋርጡ ደስታቸውንም በአካባቢው ዘፈንና ውዝዋዜ አድምቀውት አልፈዋል ይህ ከሆነ ዛሬ ሶስት መቶ ሰላሳ አራት ቀናት አለፉ አመቱን ለውጦ በበጎ ምኞት የተጀመረ ቢሆንም በዚያው አይነት አልዘለቀም ከዛሬ ያለፉት ሶስት መቶ ሰላሳ አራት ቀናት ብዙ ውጣ ውረዶችን አስመዝግበዋል። በኑሮ በኩል ውድነቱ ብዙ እጅግ በጣም ብዙ ጨምሯል። ወደ አስከፊ ደረጃም ትሸጋግሯል ይባል ይቻላል። መደበኛው የፍጆታ እህል ጤፍ በአንድ መቶ ኪሎ ከሁለት ሺህ ብር ተነስቶ ወደ ሶስት ሺህ አምስት መቶ ብር አድጓል። ይህ በአንድ አም በሶስት መቶ ሰላሳ አራት ቀናት ውስጥ የተፈጸመ ነው። ስንዴ ከዘጠኝ መቶ ብር ዘሎ ዛሬ ላይ ወደ አንድ ሺህ ብር አሻቅቧል። ሁለት ሺ አስራ አንድ አመተ ምህረት ሊገባ ሲል በመጠኑም ቢሆን ዳቦ በየመጋገሪያዎቹ ቤቶች ይገኙ እንዳልነበር ዛሬ ስንዴ የለም በሚል ስበብ በብዛት አይገኙም። በአንድ አመት ውስጥ እጅግ የጓጉ ምናልባትም ወደ ቤተ መንግስት ለመግባት የቋመጡ ወገኖች በሱዳን እንደታየው በዳቦ እጥረት ሳቢያ የኢትዮጵያ ሕዝብ የዶክተር አብይ አህመድን አስተዳደር እንዲህ ደረምስላቸው በጣም መተማበቅ ይዘው ነበር። የዳቦ እጥረት በተመኞቹም በተመኞቹም ቤት የምኞታቸውን ያህል ሳይዘድቅ ስንዴም ከውጭ ጭምር እየተገዝቶ ዋጋው ቢወደድም ዛሬም ላይ በየመጋገሪያ ቤቱ ዳቦ መገኘት ይዟል። የዳቦን ዕጥረት በችግርነት የመዘገበው የአዲስ አበባ ከተማ አስተዳደር የዳቦ መጋገሪያ በቃሊቲ ማስገንባት የጀመረው በዚሁ ዓመት ነው። በአዲስ አበባ አስተዳደር እይታ ይህ የዳቦ መጋገሪያ አዲስ በምንቀበለው ዓመት ውስጥ ደርሳል ተብሏል። የተሰጠው ግንባታ ጊዜ ስድስት ወራት ብቻ ስለሆነ አሁን የሚቀሩት ሁለት እና ሶስት ወራት ብቻ ናቸው። ያም ተስፋ በብዙዎች ዘንድ ሰንጥቋል። በዓመቱ ውስጥ ከኑሮ ውድነት መናር ባሻገር ገና አንድ ሩ ብቻ እንደተጠናቀቀ በቁጥር ከሁለት መቶ ወታደሮች የሚበልጡ አራት ኪሎ በሚገኘው የጠቅላይ ሚኒስትሩ ጽሕፈት ቤት ደርሰው በተዘዋዋሪም ቢሆን የተሰጣቸውን የመደርመስ ተልዕኮ ሳይወጡ ተአምር በሚመስል አይነት አንዲትም ጥይት ሳትተኮስ ከዶክተር አብይ አህመድ ጋር ፑሽአፕ ሰርተው በሰላማዊ ሁኔታ ሊለያዩ የበቁበት የበቁበት ሁኔታ የአመቱ ትልቅ ክስተት ነው። እንደ ታቀደለት ቢሳካ አራት ኪሎ ድብልቅ ልቆ ያወጣ ነበር፣ ግን ረገበ። በኋላም ዶክተር አቢይ የህዝብ ተወካዮች ምክር ቤት ተገኝተው ውስጣቸው እየተቃጠለም ቢሆን ከፈገግታ ጭምር አነጋግረው ወጣቶቹን እንደሸኙ ተናግረዋል። እሳቸው ይህን በአደባባይ ከመናገራቸው ቀደም ብሎ የሀገሪቱ የኢትዮጵያ ኤታማዦር ሹም ሟቹ ጀኔራል ሳረ መኮንን በተገኙበት ድርጊቱ ረቡዕ ተፈጽሞ ባለ ተልእኮዎቹን ወታደሮች ሐሙስና አርብ ሙሉ ቀን ከገመገሙ በኋላ ስልሳዎቹን ለከፍተኛ ቅጣት የጠረፉትን በወታደራዊ ቅጣት እንዲሸኙ መድረጉን አርብ ተናግረው ስለነበር፣ በህዝቡ መካከል የወታደሮቹ አመጣት አደገኛ እንደነበር በግልጽ ሊታወቅ መቅቶ ነበር። በዚሁ በሁለት ሺ አስራ አንድ ዓመተ ምህረት የተለያዩ የተቃዋሚ ቡድኖች ወደ ሀገር ቤት የተመለሱበት ስለነበር ይህ የፈጠረው ግለት ግጭትም ቀስቅሶ እንደነበር የሚታወስ ነው። በተለይ በኦሮሞ ነፃነት ግንባር ሽፋንነት የተቀሰቀሰው ሁኔታ በቀላሉ ክስም አላለም። በሀገር ውስጥ በተለይ በአዲስ አበባ የግጭት መንስኤዎቹ እየበረከቱ ቢሄዱም ሀያ ዓመታት በኋላ የኤርትራው ፕሬዚደንት ኢሳያስ አፈወርቂ ኢትዮጵያን በጎበኙ ወቅት ህዝቡ በትዕዛዝ የወጣ እስኪመስል ድረስ ከአውሮፕላን ማረፊያ እስከ ብሔራዊ ቤተመንግስት ድረስ አጣቦት ተስተውሏል። አቶ ኢሳያስም ለዘመናት ያጣጥሉት የነበረውን የአማርኛ ቋንቋ በሚሊኒየም አዳራሽ ሊናገሩበትም በቅተዋል። በእሳቸው ዘመን የነበረ አንድ የተረሳ አነጋገር በማስታወስ ሁለቱ ሀገሮች ተሳስረውና በትብብር ወደፊት እንመርሽ ብለዋል። በእሳቸው የልጅነት ዘመን ወደፊት እንገስግስ ማለት እንመርሽ የሚል ነበር። በአዲስ አበባና አካባቢዋ የመተረማመሱ ሁኔታ ጋብ ሲል ወደ ድንበር አካባቢዎች ግጭቱ ተዛምቶ መስፋፋት ቀጠለ። በዚህም በቤኒሻንጉሏ አሶሳ፣ ጌዲዮና ጉጂ በወለጋ ቄለም አካባቢ በጎንደር ቅማንትን የታከከው ግጭት መንቦግቦግ ያዘ። በሚሊዮን የሚቆጠሩ ሕዝቦችም ከቀያቸው ተፈናቀሉ። የዶክተር አብይን አስተዳደር ለማኮሰስ ዓላማ አድርገው የሚንቀሳቀስ ወገኖች አስተዳደራቸው ሕግንና ስርዓትን ማስከበር ያልቻለ በማለት አውግዙት ያዙ። ወደ አንድ ሚሊዮን የሚጠጉት ተፈናቃዮችን ያስተናግደው ያስተናገደው የጌዲዮ ግጭት ብዙ ብዙ ተባለበት። በኋላም እነ ታማኝ በየነን የመሳሰሉ ታዋቂ ግለሰቦች ለመልሶ ማስበረከት እስከ አርባ ሚሊዮን ብር አሰባስበው በመስጠት ብዙዎቹ በተፈናቀሉበት ሁለት ሺህ አስራ አንድ ዓመተ ምህረት እንደገና በዚያው ቀድሞ ወደነበሩበት ስፍራ ተመልሰው ሊሰፍሩ በቅተዋል። የታማኝ ገንዘብ በቀጥታ የተሰጠው ቀደም ሲል በማስፈር ስራ ብርቱ ውጤት ላስመዘገበው ወርልድ ቪዥን ስለነበር በአጭር ጊዜ እቅዱ ውጤታማ ሊሆን በቅተዋል እንደውም የአዲስ አበባ አስተዳደር ምክትል ከንቲባ ታከለ ኡማ በአዲስ አበባ ለጎዳና ተዳዳሪዎች አንድ መቶ ሚሊዮን ብር ባወጡ እሳቸው ሁሉንም በመንግስት ትከሻ ይህንን ፕሮጀክት ለመወጣት ከሚሞክሩ ይልቅ እነ ታማኝ እንደሰሩት የጎዳና ተዳዳሪዎችን ህይወት ለመለወጥ ለሚሰሩ ድርጅቶች ይህንን አንድ መቶ ብር ሚሊዮን ብር አካፍለው ቢሰጡም የተሻለ ውጤት ያገኙ ነበርም ተብሏል። በአሁኑ በአቶ ታከለ የጎዳና ተዳዳሪዎችን ህይወት ለመለወጥ ያስቀመጡት አንድ መቶ ሚሊዮን ብር በዚህ በሁለት ሺህ አስራ አንድ ዓመተ ምህረት ከተሞከሩት በጎ ስራዎች መካከል አንዱና ዋነኛው ነበር ሊባል ይቻላል። በጎንደር ከቀማንት የማንነት ጥያቄ ጋር ተያይዞ የተነሳው ግጭት መከላከያ ሰራዊትን ሰራዊትና ፌዴራል ፖሊስ ወደ ክልሉ እንዲገቡ በር የጠረገ እንደነበር የሚታወስ ነው። ግጭቱ በቁጥጥር ስር ቢሆንም የተቃጠሉ ቤተ ክርስቲያናትንና መስጊዶችን በሙሉ አድሶ አገልግሎት እንዲሰጡ ለማድረግ ግን አልተቻለም። ይኸው ግጭት ወደ አፋር ክልልም ተዛምቶ የተጠናከረም ባይሆን የውትር ተቀናቃኝ በሆኑት በአፋርና ኢሳ ጎሳዎች መካከል መጠነኛ ግጭት ተፈጥሮ የመከላከያና የፌዴራል ፖሊስ በስፍራው በመገኘት ሰላም ለማስፈን በቅቷል። ከነዚህ ሁሉ ግጭቶች እጅግ የከፋው ሰኔ አስራ አምስት ቀን ሁለት ሺ አስራ አንድ አመተ ምህረት በባህር ዳር ከተማ ተከስቶ የነበረው ነው። በዚህ ግጭት የአማራ ክልል ፕሬዚደንት ዶክተር አምባቸው መኮንንን ጨምሮ አመፁን መጥተዋል የተባሉትን ብርጋዴር ጀነራል አሳምነው ጽጌ እና ሌሎች አራት ከፍተኛ የአመራር የአማራ ክልል ኃላፊዎችን ሕይወት የቀጠፈ ነው። ተሳታፊ የተባሉ ከሶስት መቶ በላይ ሰዎችን ለእስር ተዳርገዋል። ድርጊቱ በተከናወነ ዕለት የመከላከያና ፌዴራል ፖሊስ ወደ ስፍራው እንደደረሰ በብርጋዴር ጀነራል አሳምነው ሰልጥነው የነበሩና እንቅስቃሴውን በመምራት ላይ የነበሩ የክልሉ የደህንነት ሰራዊት አባላት መገደላቸውን ተነግሯል። በቁጥር ግን እስካሁንም አልትገ በዚያን ሁለት ምሽት የኢትዮጵያ መከላከያ ሰራዊት ታማዦር ሹም ጀራል ሰዓረ መኮንን በመኖሪያ ቤታቸውም ተገድለዋል። ይህም የባህር ዳሩ ሴራ እስከ አዲስ አበባ ድረስ የዘለቀ መሆኑን አመላክቱ። ድርጊቱ መፈንቅለ መንግስት እንደሆነ መንግስት አስታውቋል። የዶክተር አብይን አስተዳደር ለማኮሰስ የሚሹ ወገኖች ይህ እርምጃ በነፍጠኞች ትንኩተኞችና ጠባቦች ትብብር የተሰራ ነው በማለት መግለጫ እስከ ማውጣት ደርሰዋል። ባለፉት ሀያ ሰባት አመታት ጠንካራ ክንድ የነበረው የህዝባዊ ወያኔ አርነት ትግራይ የአማራ ክልል ገዢ ፓርቲ አማራ ዴሞክራሲያዊ ፓርቲ በነፍጠኞች እና ትምክህተኞች የተተበተበ ስለሆነ ይህንን የማያጣራ ከሆነ ህወሓት ከአዴፓ ጋር የሚኖረውን ግንኙነት እንደገና የሚፈትሽ መሆኑን በይፋ አስታወቀ። በዚህ የተገፋፋው አዴፓ በሀያ ሰባት አመታት ውስጥ ለመጀመሪያ ጊዜ ህወሓትን በአማርኛ ተርጉሞ ትልቅ የትግራይ ህዝብ የትግራይ ህዝብ ነጻ አውጪ ግንባር በማለት እጅግ ጠንካራ መግለጫ እስከ ማውጣት ደርሰዋል። ይህ መግለጫ ባለፉት ሀያ ሰባት አመት እንኳን ሊጠበቅ ይደረስበታል ተብሎም የማይገመት ነበር። ከመግለጫው በኋላም ትህነግና አዴፓ ቅልጥልጥ ወዳለ ጠብ ይሸጋገራሉ ተብሎ ሲጠበቅ ትህነግ ወደ መለሳለሱ በማምራቱ ከዚያ በኋላ ባሉት ሁለት ወራት ተኩል ውስጥ ምንም አይነት እላፊ ንግግር ከትህነግ አልተሰማም። አዴፓም ምንም አይነት ተጨማሪ መግለጫ አላወጣም። ከሰኔ አስራ አምስት ቀን ድርጊት በኋላ ሀገሪቱን ያጫጭሳል ተብሎ የተጠበቀው ሀምሌ አስራ አንድ ቀን ሁለት ሺህ አስራ አንድ አመተ ምህረት በአዋሳ ከተማ በተናጠል የሲዳማ የክልልነት ጥያቄ ይታወጃል ተብሎ ቀን የተቆረጠበት ነበር። መንግስት በዶክተር አብይ አማካይነት በተናጠል ክልል መሆን አይቻልም፣ ክልል ለመሆን ህገ መንግስቱ ይፈቅዳል፣ ይህም በሬፈረንደም ይከናወናል። ነገር ግን በተናጠል ክልልነት ከታሰበ መንግስት በመከላከያና ፌዴራል ፖሊስ አማካኝነት ልክ እንደ ሶማሌ ክልል ጠንከር ያለ እርምጃ እንደሚወስድ በገሀድ ከፓርላማ አስታወቁ። ሲዳማዎችም አስራ አንድ አስራ አንድ አስራ አንድ በሚል ሐምሌ አስራ አንድ ቀን አስራ አንደኛ ወር አስራ አንድ ዓመተ ምሕረት በቁርጥ ክልል ለመሆን እንደሚያውጁ ለዚህም ዝግጅታቸውን መጨረሳቸውን ኤጀቶ በሚል የሚታወቁት የሲዳማ ወጣቶች አወጁ። ፍጥጫው ቀጠለ ማለት ነው። አሁን እንደተለመደ አሁንም እንደተለመደው የዶክተር አብይን መንግስት ለማናጋት የሚሹ ተቃዋሚዎች ከዚህ ጀርባ ሆነው ድርጊቱን ማጋጋል ያዙ። መንግስትም በጥበብ የመከላከያና የፌዴራል ፖሊስ በማስገባት ስፍራ ስፍራ አስይዞ እለቱን ከመተባበቅ ባሻገር በደቡብ ገዢ ፓርቲ በኩል ህጋዊ እርምጃ መውሰድ የያዘ፣ የምርጫ ቦርድም ሲዳማን ክልል የሚያደርገው ሪፈረንደም እንደሚደረግ በይፋ ገለጸ። በኋላም የሪፈረንደሙን ቀን ቆርጦ አስታወቀ። ይህንን ሁሉ ያላዳመጠው የጀቶ በአስራ አንድ አስራ አንድ አስራ አንድ የስዳማን የክልልነት ለማረጋገጥ ሲንቀሳቀስ ያልተጠበቀ ኃይል ቀድሞት ሁሉም ነገር በመጠነኛ የሰብአዊ ኪሳራ ሊጠናቀቅ በቃ በንብረት ላይ ግን ያልተጠበቀ ብዙ ኪሳራ ደርሷል። በተለይ በእርጋ ለም የደረሰው የንብረቱ ድመት ከፍ ያለ እንደሆነ ተገልጿል። በአጠቃላይ በአመት ተካፋይ የሆኑ በሐዋሳ ያሉትን ጨምሮ ሀምሳ አራት ሰዎች እንደ ሞቱ ፖሊስ ያስታውቅ። በተቃዋሚዎችም የተገደሉት ከዚህ ቁጥር ጋር የተቀራረቡ መሆናቸውን የዞኑ ፖሊስ አስታውቋል። ከዛን ጊዜ አንስቶ በሲዳማ በአርባ ምንጭና በተወሰኑ የደቡብ ክልሎች የኮማንድ ፖስት ተፈጥሮ ሁኔታዎች በሰራዊቱ የቅርብ ክትትል ስር ሊሆን ነው። የወድቁ መቅተዋል። ሁለት ሺ አስራ አንድ እንደነዚህ አይነት አስቸጋሪ ሁኔታዎችን ያስተናገድ ሲሆን አቶ ገዱ አንዳርጋቸውንና አቶ ለማ መገርሳን ወደ ፌዴራል በማምጣት የውጭና የመከላከያ ሚኒስትር ማድረግ የተሰጠውም በዚሁ ዓመት ነው። የኑሮ ውድነትን ማሸነፍ ባይቻልም በተስፋ ሰንቆ ለመጓዝ የሚያግዙ በርካታ ድርጅቶችም ተከራውለዋል። ከዚህ መሀል ግንባር ቀደሙ በአንድ ቀን ማለት ሐምሌ ሃያ ሁለት ቀን ሁለት ሺ አስራ አንድ ዓመተ ምህረት በመላው ሀገሪቱ የተተከለው ከሶስት መቶ ሚሊዮን በላይ ችግኞች የዓለምን ክብረ ወሰን ያስመዘገቡበት ሊሆኑ በቅተዋል። ይህ ማለት በአንድነት ከተሠራ ብዙ ወደፊት መጓዝ እንደሚቻል ማሳያ ይሆናል በማለት የሀገሪቱ ጠቅላይ ሚኒስትር ዶክተር አቢይ በችግር ተከላው አዲስ የዓለም ክብረ ወሰን መመዝገቡን ተናግረዋል። ከዚህ ጋር በአመት ውስጥ ወደ ሰባት መቶ ቢሊዮን ብር የተበላባቸው ስኳር ፕሮጀክቶች በዚያው አመት ከፊሎቹ ሊጠናቀቁ በቅተዋል። ግንባታው ጋብ ብሎ የነበረው የሌላ ግድብም በአዳዲስ ኮንትራክተሮች አማካኝነት እየተቀላጠፈ ይገኛል። ከሁሉም የአራት ኪሎ የአጼ ሚኒሊክ ቤተ መንግስት ሙዚየም እንዲሆን የሚሰራው በአስደሳች ሁኔታ እየተጠናቀቀ ይገኛል። በመቼው ሀያ አስራ ሁለት ይከፈታል ተብሎም ይጠበቃል። የአዲስ አበባዊ ወንዝ ዳርቻና የመናፈሻ ግንባታም በታቀደለት እየተሰራ መሆኑ ይታያል። እንግዲህ ሊጠናቀቅ ሁለት ቀናት የቀሩት ሁለት ሺህ አስራ አንድ ዓመተ ምህረት በልማትም እንደነዚህ አይነቶችን አስተናግዶ ሊሰናበት እየተንደረደረ ይገኛል ለሁላችሁም ባላችሁበት መልካም አዲስ አመት ይሁንላችሁ እያለን ለኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ለዛሬው ያዘጋጀሁትን በዚሁ አበቃለሁ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።